ሴካፋ ከ ሀያ ሶስት ዓመት በታች የእግር ኳስ ውድድር እየተሳተፈ ለሚገኘው የኤርትራ ብሔራዊ የእግር ኳስ ልኡካን ቡድን የአማራ ክልል ፕሬዚዳንት አቶ አገኘው ተሻገር የራት ግብዣ አድርገዋል። ይህንን በተመለከተ አስቴር ምስጋናው ዘገባላት። ከሳምንት በፊት ነበር በሴካፋ ከ23 ዓመት በታች የእግር ኳስ ውድድር ለመሳተፍ የኤርትራ ብሔራዊ የእግር ኳስ ልኡካን ቡድን ባህር ዳር የገባው። ያኔ ቡድኑ ሲገባ የባህር ዳር ከተማ ሕዝብ ደማቅ አቀባበል እንዳደረገላቸው ና እንደተደሰቱ ተጫዋቾቹ ገልጸው ነበር። ትላንት ደግሞ የአማራ ክልል ርዕሰ መስተዳደር አገኘው ተሻገርን ጨምሮ የክልሉ ከፍተኛ አመራሮች ለቡድኑ የእንኳን ደህና መጣችሁ የእራት ግብዣ አድርገውላቸዋል። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር በስነ ስርዓቱ ላይ እንደገለጹት በኢትዮጵያ የመጣውን ለውጥ ተከትሎ የሁለቱ ሀገራት መሪዎች የሀገራቱን ግንኙነት በማስተካከል የህዝቦችን አንድነትና ወንድማማችነት ማደስ መቻሉን አስታውሰዋል። በባህል፣ በታሪክ፣ በሃይማኖት አንድ የሆኑ የኢትዮጵያና የኤርትራ ህዝቦች በተለይ ባለፉት ሰላሳ ዓመታት በተሳሳተ የፖለቲካ ትርክ ተለያይተው መቆየታቸውንም ጠቅሰዋል። የአማራና የኤርትራ ህዝቦችም በሚጎራበቱበት አካባቢዎች በስፋት አብረው የሚኖሩ ወን የወንድማማች ህዝቦች ናቸው ያሉት ርዕሰ መስተዳደሩ ይህ ግንኙነት ሁለንተናዊ በሆነ መልኩ ተጠናክሮ እንዲቀጥል የክልሉ መንግስት በትጋት ይሰራል ብለዋል። የኤርትራና የኢትዮጵያን ህዝቦች በፍጹም በስነ ልቦናቸው፣ በባህላቸው፣ በወጋቸው፣ በማናቸውም ነገር መነጣት አላይቻል። ይሄ የምንጊዜም የሁል ጊዜም የታሪክ ጠባሳችን ነው። የኤርትራ ህዝቦችና የኢትዮጵያ ህዝቦች ላይለያዩ እንደገና ተጋምደዋል። ስለዚህ ለሁለቱ መሪዎች ከፍተኛ ክብር አለ። የኤርትራ ህዝብ ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር፣ አብሮ መልማት ይፈልጋል። የኤርትራ ህዝብ በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው። ብዙ ኤርትራውያን ወልቃይት ውስጥ ተወልደዋል። ብዙ ኤርትራውያን ሁመራ ውስጥ ተወልደው አድገዋል፣ ተምረዋል። ብዙ ኤርትራውያን ሁመራ ከተማ ውስጥ ህንፃ ሰርተዋል፣ ነግደዋል፣ ሀብት አፍርተዋል። ስለዚህ የአማራ ህዝብና የኤርትራ ህዝብ አንድ ና ስለሆነም ይህ የተጀመረውን አንድነታችን አጠናክረን መቀጠል መቻላለን። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው። እኛም ከኤርትራ ህዝብና መንግስት ጎን ነን። በስነ ስርዓቱ ላይ የኤርትራ የስፖርት ፌዴሬሽን ቴክኒካል ዳይሬክተር እና የሴካፋ ኢንስትራክተር በአሁኑ ሰዓት ደግሞ ሌሉካን ቡድኑ መሪ የሆኑት አቶ ዳንኤል ዮሀንስ ፍቅርና ሰላም አቆራኝቶናል ብለዋል። የኤርትራ ብሔራዊ ቡድን ተጫዋች ሳዶ ሬማነ በቆይታው እጅግ እንደተደሰተ ተናግሯል። ስሜ ሳዶ ሬማነ ይባላሉ። የመጣው ነው ከኤርትራ ነው። እዚህ ባህርዳር ላይ ጨዋታ ነበረን ዛሬ ከኢትዮጵያ ጋር አሸነፈ። አዎ፣ አብረን ኳዳሳለ። አይ እኮ የጓደኝነት የሚ ጨዋታ እኮ ነው። በጣም ቆንጆ ነገር ተሰማን። እንደዚህ አይነት ሬ አይላውቅም። አይደገም፣ እንደዚህ አይነት ፍቅር ባህርዳር ህዝቦዎች ሁሉ በጣም እንወዳለን ባል ፈልጋለሁ። እንደዚህ አይነት ህዝቦች አይደገም፣ ብቻ አይደገም። የለም የለም። አንቺ ደሞ ኤሌክትራ መጡ፣ እንደዚህ ያደርግን እንቀበላለን። ትላንትና ማታ ርዕሰ መስተዳደሩ አቶ አገኘው ተሻገር የራት ግብዣ አዘጋጅተውላችሁ ነበር እና እስኪ በዛ በቆይታችሁ ምን ታዘብክ? ምን ነገር አስተዋል? በጣም ቆንጆ ተሰማን። የአማራ ክልል መጣው ራሱ መጣ። ለእኛ ድራር ግብጃ አደረገን፣ አስተያየቱ ተናገረን፣ ብዙ ነገር ማለት ነው። በጣም በጣም በጣም አመሰግናለሁ ለክልል አማራ ኃላፊው። ወደ ጣና ገዳማት ሁሉ ሄዳችሁ ጎብኝታችኋል። እስኪ እሱን ደግሞ ስሜት የተናገረኝ? እሱ ስሜቴ በጣም የተቀደሰ ስፍራ ነው። በጣም ቆንጆ ስፍራ ነው። ብዙ ነገር አልታያም። የቃናው ቃናው ህዝቦች ይመላለሱ ከዚህ ለገዳሙ እና ደግሞ ገዳም ብዙ ነገር ጌጣጌጥ መሰል ነገር እንደዚህ የተቀደሰ ነገር ገዛን። በጣም ቆንጆ ነው። በጣም በጣም የኤርትራ ህዝብ በዝግጅቱ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ለፕሬዚዳንት ኢሳያስ አፈወርቂ ስጦታ ልከውላቸዋል። ይህ በእንዲህ እንዳለ የምስራቅና መካከለኛው ከ23 ዓመት በታች የእግር ኳስ ውድድር ዛሬም እንደቀጠለ ውሏል። በመክፈቻ ዕለት ኤርትራና ኢትዮጵያ በሶስት እኩል ውጤት የተለያዩ ሲሆን፣ በዛሬ ዕለት ደግሞ ለደረጃ ባደረጉት ውድድር ኤርትራ በፍጹም ቅጣት ምት አራት ለሶስት በሆነ የሆነ ውጤት ኢትዮጵያን አሸንፋለች። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር